በትላንትና እለት በትግራይ ክልል አክሱም ከተማ ጉብኝት ያደረጉት የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ የጉብኝታቸው ዋነኛ አጀንዳ ከነበረው የአክሱም ሀውልቶች ጉዳይ በተጨማሪ ከከተማዋ ሕዝብ ተወካዮች ጋር በነበራቸው ቆይታ የተለያየ ይዘት ያላቸው ጥያቄዎች ቀርቦላቸው ምላሽ ሰጥተዋል። ከኤርትራ ጋር በሚያዋስኑ ድንበሮች በሚከፈቱበት ወቅት ከኤርትራ ተነስተው በዛላምበሳና ሁመራ ካደረጉት አጭር ቆይታ ውጪ ጠቅላይ ሚኒስትሩ በትግራይ ያደረጉት የትላንትና ሁለተኛው ይፋዊ ጉብኝት በብዙሃን ዘንድ አነጋጋሪ ሆኗል። ያነጋገርናቸው የመቀለ ከተማ ነዋሪዎች የፖለቲካ ፓርቲ አባላትና ሌሎች ጠቅላይ ሚኒስትሩ በትግራይ ያደረጉት ጉብኝት ከዚህ በፊት በትግራይና በፌዴራል መንግስት ባለስልጣናት መካከል ይታይ ከነበረው ግንኙነት አንጻር በመነሳት አስተያየታቸው ይሰጣሉ። የቀድሞ የህወሀት ታጋይ ቀጥሎም ከህወሀት በመነጠል በተቃዋሚ የፖለቲካ ፓርቲዎች እንቅስቃሴ የሚያደርጉት አቶ አስገዘ ገብረስላሴ በትግራይና ፌዴራል መንግስት መሪዎች መካከል የሚታየው አለመግባባት መሰረቱ ስልጣን ብቻ ነው ባይ ናቸው። እኔ የተለየ እርጌ አላየው። መጀመሪያ ባለፉት አንድ አመት በውስጣቸው ባለው የስልጣን ሽኩቻ ምክንያት እዚያ ሲሄዱ በአሽመሪ ይናገራሉ፣ በዚህ ሲሄዱ አሽመሪ ይናገራሉ። ይህን ጥላቻ እንዳላቸውም ይገልጻሉ። ግን በአስተሳሰብ ደረጃ በአይዶሎጂም በአስተሳሰብ ግን ልዩነት ያላቸው ስለዚህ ዋና የተራረቁ የሚያስመስላቸው የራሳቸው የስልጣን ሽኩቻ ነው። ሌሎች የመቀለ ከተማ ነዋሪዎች በበኩላቸው በጠቅላይ ሚኒስትሩ ጉብኝት ዙሪያ አስተያየታቸውን ሰጥተውናል። ዳዊት ብርሃን እባላለሁ። አንደኛው መምጣታቸው የተለየ ነገር አይደለም። ኢትዮጵያ እስካልፈረሰች ድረስ እስካሁን ፌዴራል ስርዓቱም አለ፣ ክልሎችም የራሳቸው መንግስት አላቸው። ስለዚህ የተለየ ነገር የለውም። ይሄ ጉብኝት ደግሞ የተለየ ነገር የሚያደርገውም የለም። ምናልባት በአገር ደረጃ ያሉ መገናኛ ብዙኃን የተለየ ሊያደርጉት ፈልገው ነበረ፣ ግን እንደዛ አይደለም። በኤርፖርት ስለተቀበሏቸው ብቻ በጠቅላይ ሚኒስትሩ የሚያዩባቸው አቅጣጫ ተለይተዋል ወይም ደግሞ አዲስ ነገር ተፈጥረዋል ማለት አይደለም። ስሜ ጎይቶም ታደሰ ባላለሁ ዶክተር አብይ እንደሚታወቀው ወደ ስልጣን ከመጣ ጀምሮ በትግራይ ተወላጆች እና በትግራይ ህዝብ እያስከተለው ያለው ተጽዕኖ ይታወቃል። የተለያየ ስም በመስጠት በደል እየደረሰ ነው እና ወደ ትግራይ መምጣቱ ብዙም አላስደሰተኝም እንዲያውም እንደ መሪ ሳይሆን ልክ እንደ ጠላት ነው ማየው እኔ። ምክንያቱም እሱ ከመጣ ጀምሮ እስካሁን በትግራይ ተወላጆች ብዙ ብዙ ብዙ በደል፣ ብዙ የሀብት ኪሳራ የነብስም ኪሳራ እያስከተለ ነው። በተለያዩ ዩኒቨርሲቲዎች የትግራይ ተወላጆች እየተበደሉ ነው። ከተለያዩ ቦታ ሀብታቸውና ንብረታቸው ጥለው እየተፈናቀለ ነው እና ዶክተር አብይ በትግራይ ተወላጆች ላይ እያስደረሰው ያለው ኪሳራ ሳያንስ ደግሞ ወደ ትግራይ መጥቶ እንደወዳጅ ምን ችግር አለ ምናምን ብሎ ሲጠይቅ እኔ ለራሴም በጣም ገርሞኛል። እና ያልጠበቅኩትና መምጣትም ያልነበረበት ስህተት የተሞላበት ውሳኔ ብዬ ነው ማስበው። የአረና ትግራይ ጽህፈት ቤት ጉዳዮች ኃላፊ አቶ ተክለዝጌ ወልደ ገብርኤል በበኩላቸው አስቴታቸው ይሰጣሉ። ዶክተር አብይ ወደ አክሱም ወይም ወደ ትግራይ መምጣታቸው አነጋገር ሆነዋል። ይሄ የሆነበት ነገር የህወሓት ፕሮፓጋንዳ ይመስለኛል በትግራይ እየተሰራ ያለው ዶክተር አብይ ለትግራይ ህዝብ እንደ ጠላት ነው እየተባለ ስለ ፕሮፓጋንዳ ስላለበት ትግራይ፣ ስለዚህ ወደ ትግራይ መምጣቱና ከህወሀት መሪዎች ወይ ባለስልጣን መገኘታቸው ራሱ የደነቀው ሰው ወይ የገረመው ሰው አለ። እኔም ለራሴ አልደነቀኝም። ይሄ ነገር ስጠብቀውም ነበር። ኢህአዴግና ህወሀት ወይም አንድ ፓርት ነው። የሀገርም ቢሆን ሌላ ማብረው እየሰሩ ስለሆነ ለህዝብ ማጭበርበር ተብሎ ነው እንጂ በባህላቸው ምናልባት የስልጣን ሽኩቻ ሊኖር ይችላል። መሰረታዊ ልዩነት እንደሌላቸው ግን አውቅ ነበርና እኔ አልገረመኝም። ለዲደብሊው ለተጠናቀረ ዘገባ ሚሊዮና ስላሴ መቀለ